መዝሙር ሰላሳ አንድ አቤቱ አንተን ታመንሁ ለዘላለም አልፈር በጽድቅህም አድነኝ ጆሮህን ወደ እኔ አዘንብል ፈጥነህም አድነኝ ታድነኝ ዘንድ መታመኛ አምላክና የመጠጊያ ቤት ሁነኝ አምባይና መጠጊያዬ አንተ ነህና ስለ ስምህ መንገዴን አቅና ምራኝም አንተ መታመኛዬ ነህና ከደበቁብኝ ወጥመድ አውጣኝ በእጅህ ነፍሴን እሰጣለሁ የእውነት አምላክ አቤቱ ተቤዥተኸኛልና፣ ከንቱ ምናምንቴነትን የጠበቁትን ጠላህ። እኔ ግን በእግዚአብሔር ታመንሁ። መከራዬን አይተሃልና ነፍሴንም ከጭንቀት አድንሃታልና፣ በምሕረትህ ደስ ይለኛል፣ ሐሴትም አደርጋለሁ። በጠላቴ እጅ አልዘጋኸኝም፣ በሰፊም ስፍራ እግሮቼን አቆምህ። ተቸግሬአለሁና አቤቱ ምራኝ፣ ዐይኔም ከኀዘን የተነሣ ተፈጀች ነፍሴም ሆዴም ሕይወቴ በኀዘን አልቃለችና ዓመታቴም በለቅሶ ጩኸት፣ ኃይሌ በችግር ደከመ፣ አጥንቶቼም ተነዋወጡ። በጠላቶቼ ዘንድ ተነወርሁ፣ ይልቁንም በጎረ ቤቶቼ ዘንድ ለሚያውቁኝም ፍርሃት ሆንሁ። በሜዳ ያዩኝም ከእኔ ሸሹ። እንደ ሞተ ሰው ከልብ ተረሳሁ፣ እንደ ተበላሸ ዕቃም ሆንሁ። የብዙ ሰዎችን ስድብ ሰምቻለሁና በዙሪያው ፍርሃት ነበረ። በላይ በአንድነት በተሰበሰቡ ጊዜ ነፍሴን ለመንጠቅ ተማከሩ። አቤቱ እኔ ግን በአንተ ታመንሁ፤ አንተ አምላኬ ነህ አልሁ። ርስቴ በእጅህ ነው፤ ከጠላቶቼ እጅ ከሚያሳድዱኝ አድነኝ። ፊትህን በባሪያህ ላይ አብራ፤ ስለ ምሕረትህ አድነኝ። አቤቱ አንተን ጠርቻለሁና አልፈር፤ ክፉዎች ይፈሩ በሲኦልም ዝም ይበሉ። በድፍረትና በትዕቢት በመናቅም በጻድቅ ላይ የሚናገሩ የሽንገላ ከንፈሮች ዲዳ ይሁኑ። ባንተ ለሚያምኑ በሰው ልጆች ፊት ያዘጋጀሃት ለሚፈሩህም የሰወርሃት ቸርነትህ እንደምን በዛች በፊትህ መጋረጃ ከሰው ክርክር ትጋርዳቸዋለህ። በድንኳንህም ከአንደበት ክርክር ትሸፍናቸዋለህ። በተከበበ ከተማ የሚያስደንቅ ምሕረቱን በእኔ የገለጠ እግዚአብሔር ይመስገን። እኔስ ከዓይንህ ፊት ተጣልሁ፣ በድንጋጤ አልሁ። አንተ ግን ወደ አንተ በጮኽሁ ጊዜ የልመናዬን ቃል ሰማኸኝ። ሁላችሁ ቅዱሳኑ እግዚአብሔርን ውደዱት። እግዚአብሔር እውነተኞችን ይፈልጋል፣ ትዕቢተኞችንም ፈጽሞ ይበቀላቸዋል። በእግዚአብሔር የምታምኑ ሁላችሁ በርቱ፣ ልባችሁም ይጥና።